I a a Então... Um... ዘም ያለ ግሩም ዜማ ነው ጃል፣ ጥሩ መርጣሃል። ተወዳጁ ድምፃዊ ማህሙድ አህሙድ ነው አንቺ እያለ ምናልባትም ከዚህ ቀደም ባልተጫወተበት የሬጌ ስልት አዲሱ የብቻው ባደረገው አጫዋት ያቀነቀነልን መቼ ነው የወጣው መቼ ነው የተጫወተው የሚለውን ጥያቄ በነገር ላይ ይሄን ፕሮግራም የምንቀርጸው ሐሙስ ቀን ነው። ይሄ ፕሮግራም አየር ላይ ሲውል ደግሞ አትላንታ ነኝ ከማህሙድ ጋር። ማህሙድ የዘንድሮ የ36ኛው የሰሜን አሜሪካ ስፖርት እና በዓል ፌዴሬሽን የክብር እንግዳም ነው። ስለዚህ ዛው ተጠይቀው ለረዳ እችላለሁ። ዲሱ እንዲያውም ከዚያም የተሻለ ሀሳብ አለኝ። የዚህ ግሩም ስልት የሀሳቡም ጠንሳሽ የፕሮጀክቱን ባለቤት ቀደም ብሎ በሙዚቃ የሰማነውን አንጋፋውን ድምፃዊ መሐሙድ አህሙድንና ሌሎች የሙያ አጋሮችን ይዞ ብልጭ ያለለትን የፈጠራ ሀሳብ ነፍስ ዘርቶ ለጆሮም ላይንም ስንቅ ወደሚሆን ስዕልነት የቀየረው ቀደም ብሎ በመግቢያችን ያስተዋወቅነው ዘፉ ቤዝህ የሙዚቃ አቀናባሪ ቶማስ ይነግረን። ምን ይመስልሃል? መልካም በሙዚቃው የተለየ ቅርበት ያለው እንግዳ በስልኩ መስመር ላይ ይዘናል። ቶማስ ጎበናን ጤና አስጥልኝ እንደምን አለ? ጤና አስጥልኝ እንዴት ናችሁ? ወደ አሜሪካ ድምፅ ከመጣህ በዘም ያለ ጊዜ የተቆጠረ ይመስለኛል። እንዴት ነው? ትንሽ ተራራቅን መሰል በኔም እየኖረን ማለት። እንግዲህ ሙዚቃው ከእኛ ጋርም ከሙዚቃ አድናቂዎችም ጋር ቅርብ እንደሚያደርግህ እገምታለሁ። ምንድን ነው እንዲህ ለየት ባለ ቀመር የተሰራ የሚመስል ስልት ስንል እኔና አዲሱ መግቢያ ላይ እየተነጋገር ነበርና፣ ባለቤት ሲናገር ያምራል። ስለዚህ ሙዚቃ ታሪክም ሆነ አፈጣጠር ከአንተ የተሻለ ሊናገር የሚችል የለምና ምን ትነግረናለህ? ይሁን ይሄ በሙዚቃና ግጥም ኮንሰፕት ጽፌው ተቀምጦ የነበረ ነው ነው አንዳንድ ኢንስፓየርድ ስትሆን ጽፌው የምታስቀምጣቸው ነገሮች አሉ። You know, most part of it, but I'm quickly uh, inspired on the uh, music I but I'm not at all. Yeah, I got a concept and desire to get a film, yes, come back with uh, the music I mm -hmm. And a uh, few years ago, I uh, was doing a chase, basically, uh, because i the Ethiopian reggae band, uh, the Washington, D.C. Uh, Stefan Marley, Kebab Marley, who's uh, at the 930 Club show, I don't know, that show like. አስ ፓርት ኦፍ ዴር ዩዡዋል ሬፐርቱዋር የጋሽ መሐሙድን አንድ ዘፈን ከበር ያደርጋሉ ማለት ነው። ጋሼ ነው የምትለው የሙዚቃ አጋርህን የኢትዮጵያን ሙዚቃ የመጫወት አስለምደዋል ወደ ራሳቸው ዜማ ከመሄዳቸው በፊት የመሐሙድን ዜማ ይጫወቱ ነበረ እያልከን ያለ? አዎ አስለምደዋል። ድሬጌ ሙዚቃ ቢሆን የሚጫወቱት ኢትዮጵያኖች በመሆናቸው መጠን የኢትዮጵያን ሙዚቃ በነን ኢትዮጵያንስ ፊትለፊት ለመጫወት ብዙ ጊዜ ጥረት አድርገዋል ይጫወታሉም። አንደኛው የሚጫወቱት እንግዲህ ዘፈን የጋሽ ማህሙድ ዘፈን ነበር እና በዚሁ ቀን ማታ፣ በዚሁ ቀን ምሽት ጋሽ ማህሙድ እዚያው እኛ አካባቢ ስለነበረ ጠይቀውት ከእነሱ ጋር ለመጫወት ፈቃደኛ ሆነና ናይንተርዲ ክለብ እንግዲህ ከስቴፈን ማርሊ ጋር አንድ ስቴጅ ሼር አድርጉ ማለት ነው። በዚሁ ዕለት ያው እኔም ጓደኞችን ሰፖርት ለማድረግ ጋሽ ማህሙድንም ይዘን ሄድን። ያው እንደምታውቀው የእኛ ኢትዮጵያኖች ሬጌን በጣም ነው የምንወደው። የራሳችን የማስክ ይመስል የራሳችን ይመስለናል መሰለኝ እና ኦብየስሊ በስቴፋን ማርሊ ሾው ላይ እና በዚህ ዘዴከ ሾው ላይ በጣም ብዙ ወጣት ኢትዮጵያኖች ይገኙ ነበር እና እንግዲህ ደስታቸው ምን ያህል እንደነበረ ልነግር አልችልም። ጋሽ ማሙድን እዛ ስቴጅ ላይ በማየታቸው ማለት ነው። ከዛ ስቴጅ ላይ ወርደን ስቴፋን ማርሊን ለማየት በምንዘጋጀበት ጊዜ አንድ ነገር ኖቲስ አድርጋለሁ። ይሄ ምንድን ነው? ጋሽ መሀሙድ ስቴሽን ላይ ወጥቶ የተጫወተው ዘፈን እውነት ለመናገር ሀምሳ አመትም ሊሆነው ይችላል ከተጻፈ። እዛ አካባቢያችን በጣም በብዛት ያሉ ከሰላሳ አመት በታች የሆኑ ወጣቶች ናቸው። እንዴት ጋሽ መሀሙድን እንደሚወዱት እንግዲህ እንደ አዲስ ስናገረው እንደማያቅ ሰው ማለት ነው። በቃ ከበቡን ነው ማለት እኔም ተከበኩ በዛው አጋጣሚ አብረን ስለነበርን፣ መቶ ፎቶግራፊ እነሳሉ፣ መጠጥ እንግዛላችሁ ምናምን፣ የማይወራ ነገር የለም። ይሄ በቃ ገርሞኝ ነበር ማየው እንደአዲስ ያው ከእድሜያቸው አንጻር የዘፈኑንም እድሜ ጋሽማሙድንም ማሙድንም የብዙ አመት በዚህ ስራ ማገልገሉ ኢትዮጵያ ውስጥ እሱን እሱን እያሰብኩ ሳለ ሾው ይጀምራል ማለት ነው። የስተፈን ማሊ ሾው ሲጀምር አሁን ሁላችንም አቴንሽን ወደ ስቴጅ ይሆናል። በዚህ ሰዓት ላይ ጋሽ ማሙድ በጣም ተመስጦ ይሄን ሙዚቃ በጣም እያደነቀ እንደዚህ ሙዚቃ መሰራት ያለበት እያለ እያሞገሰ ሲያወራ እዛ ደቂቃ ላይ እዛ ሞመንት ላይ እቼ የጻፍኳት የድሮ ዘፈን ከጋሽ ማሙድ ድምጽ ጋር ጭንቅላቴ ውስጥ ብቃለች ማለት ነው። እና እዛው ነው፣ ሌላ ቦታ አይደለም። እዛው ምን ይመስላል? ጋሽ ማሙድ ድፍረት የራሱ ከባድ ነው። እንዲህ አይነት መስገር ያለው ያው እንግዲህ ሙዚቃ አካባቢ ስትሆን፣ አንዳንዴ በኢሞሽን ነው የምናወራው። ሙዚቃ ሲኖር ቀላል ነው ኢሞሽን እና በዛ ሰዓት ላይ እንዴት ነው የሆነች ዘፈናለች የጻፍኳት፣ የጣፍኳት፣ የሞከርኳት እና ከአንተ ጋር ምናምን ስራ እንዴት ይኖራል ወይ ካዋል መንሽን ሳረግ ግጥሙን ማነው የሚጽፈው? ግጥሙን ማነው የጻፈው ተባል። ጥሩነቱ በጣም የቅርብ ጓደኛዬ ዬ ከጋሽ ማሙድም ጋር አስ ኪቦርድ ፕሌየር ለብዙ አመት የሰራ በጣም የሚገርሙ የዘፈን ግጥሞች የጻፈ ዮናስ ሚባል እንግዲህ፣ ዮናስ ከሙሉ ቀን ጀምሮ ቴዲ ታደሰ፣ መሳይ አሁንም ከጋሽ ማሙድ ጋር እኔም ወዳቸው ብዙ ጸፈኖች የጻፈ ጓደኛዬ ነው። ቅርቤም ስለነበረ ለጋሽ ማሙድም ቅርብም ስለነበረ ያሰብኩትም እሱን ነው። እንግዲህ የአማርኛ ግጥም ለመጻፍ ብዙ ችሎታ የለኝም። እንደዛ ብዬ ለጋሽ ማሙድ ስነግረው ወል እንግዲህ ይጻፍና አሳየኝ ተባልኩኝ። እንደዛ ነው የተጀመረው። ያው ዮናስን ኮንሴፕቱን ነገርኩት። የሚገርም ግጥም ጽፎ ሰጠኝ። ልክ በምፈልገው መንፈስ ማለት ነው። ይህንን ለጋሽ ማሙድ አሳየውት። ዋን አፍተርኑን ዊጋት ገበ ከአበጋ ዝም ነበረ አጠገቤ አንድ ዋሽንግተን ዲሲ ከሰዓት በኋላ እያልክ ነው ከዋሽንተን ጊዜ ከሰዓት በኋላ ሪሊ ስዳት ካዝወል እንግዲህ ያው የምንወደውና የማንጠግበውን ድምፅ ተቀረጠ ማለት ነው። እንግዲህ አሁን ሆፕ እኔ እንደምወደው ህዝብ ይወደዋል ብዬ አስባለሁ። እስኪ ከሙዚቃው ደግሞ በመጠኑ እንስማና ወደ ወጋችን እንመለሳለን። i ዜናንችን የፈጠረሽ ጌታ ልብሽም ቢቸረኝ ለእኔ በስጦታ እያለ ነው መሐሙድ ግሩም አድርገው የሚጫወተው። አንተ ትህትና ቀለል አድርገህ አቀረብከው እንጂ በሙዚቃው እውቅና ያለህ በዚህ በዩናይት ስቴትስ የሚታወቅ ጎጎል ቦርዴሎ የተባለ በአንድ ውስጥ በሙዚቃ ተጫዋችነት ረጅም ዓመት አሳልፈሃል። ሙዚቃ ቀማሪ ነህ። ወዲሁም የራስህንም ሶሎ አልበም ከዚህ በፊት አውጥተሃል በ2009 ዓመተ ምህረት ለመሐሙድ ባለ ፍቅር እና አክብሮት ነው እንጂ የሙዚቃ አዋቂ ነህና ምናልባት በዚህ ሰዓት የማያውቁ አዲስ የሚሰሙ አድማጮቻችን በትክክል እንዲረዱ ያህል ነው። ከታዋቂ ድምፃውያን ጋር በሙዚቃ ቀማሪነት በሙዚቃ ተጫዋችነት ብቻ ሳይሆን ከሙዚቃ ጋር በተያያዙ በርከት ያሉ ስራዎችን ትሳትፈሃልና ይሄን መሐሙድ ከዚህ በፊት ያልሰራበትን ስልት ለመሞከር ራሱ ቅድም የነገርክን አጋጣሚ የተለየ መሆኑን መገመት ይቻላል። ያ ስሜት የቀሰቀሰውን የመሐሙድ የራሱን ጉጉትና ስሜት ጭምር ቀደም ብለን ስለ መሐሙድ ችሎታ፣ ስለ ሙዚቃው፣ ስለ ሰራቸው ስራዎች ከአዲሱ ጋር እንነጋገር ነበር። የማይችለው ሙዚቃ የለም ብለህ ማሰብ የምትፈቅደውን ያህል መሐሙድ በረጌ ያልተለመደም ከመሆኑ አንጻር አይታሰብምና እንዴት ተሳካ? ወል እኔ ጋሽ ማሙድን የማውቀውም የቀረብኩትም ያው በሙዚቃ ዘርፍ ነው እና በጣም በሚገርብ ሁኔታ ራሱን ዝቅ አርጎ ከኛ እኩል ማለት ነው ከድሮ ጀምሮ ነው ዋረው በጣም ኦፕን ማይንድ ሆኖ የሚሰራ ሰው የማውቀው ጋሽማሙድን ነው። እርግጠኛ ነኝ ፕሮባብሊ ከኖርማል የሙዚቃ ወዳጆች፣ ሙዚቀኞች እንዲያውም ሞር ክሎዝ ማይንድድ ልንሆን እንችላለን። ወን ካምስ ቱ ሚዚክ ወደ እኛ ሀገር ደግሞ ስንመጣ ሜይ ቢ ኢቨን ሞር የምንወደውን አይነት ስታይል ይዘን ነው የምንቀረው። አንዱ ሬጌ ከወደደ ከሬጌ ውጭ አይሰማም። እንደዛነን ነን። ጋሽማሙድ በብዙ ቦታ ሲሰራ ይቸወቃለው። እንዲያውም አለ የምንለው ኢትዮጵያዊ አርቲስት በአለም ደረጃ ኢትዮጵያን ረፕሬዘንት አድርጎ ለብዙ አመታት አሁንም ጭምር ቆሞ የሚሰራ ጋሽ ማሙድ መሙድ እኔ ማቅ ጂጂ ነበረች ከዚህ በፊት ውጭ አውዝ ራሴ ኢንቮልቭድ የነበርኩበት ፕሮጀክት ነው። አስቴርም አለች፣ ሌሎችም አሉ። ግን ጋሽ ማሙድ ወደ ሎንግ ታይም እኛን ኢትዮጵያዊነቱን ረፕሬዘንት አድርጎ ስቴጅ ላይ ቆሞ የሚሰራ ሰው ነው። ለእኔ ለጭንቅላቴ ብዙ አልከበደኝም። ሬጌ ስታይል ስለሆነ አልሆነ ሳይሆን እኔ ሞር እኔ ሆኔ ከኔ ጋር መስራቱን ነው ትንሽ ያከበደው ለእኔ እሱ ብዙ ከባድነት አልነበረውም በጋሽ ማሙድ ኦፕን ማይንድነት ስለማምንና ስላየሁት ማለት ነው ለምሳሌ የፈረንሳይ በጣም የታወቀ የሀገራቸው ሌጀንድ አለ ሳርጅ ጋንዝ መሆን የሚባል ይህ ሰውዬ ከሙዚቃም ውጭ በጣም ብዙ አርቲስት ከፔንተር ነው አክተር ነው ያልገባበት የአርት ዘርፍ የለም፣ ግን በሙዚቃኝነቱ ብትሰማው ኦቨር ዘ የርስ በቃ የሌለ አይነት ስታይል ያለካው የለም። ፈኒ ናፍ። በሽምግልናው ጊዜ ከሬጌ ሙዚቀኞች ጋር ስላይን ራብ የሚባሉ አሉ ሌጀንዶች። ከእነሱ ጋር የሰራው ሬጌ አልበም ለእኔ ዋን ኦፍ ማሴቨት ሬጌ አልበም ነው። ሰውየው ግን በሬጌ የሚታወቅ አይደለም። ሰው እንዲህ አይነት ነገሮች ብዙ እንዳሉም ስለማቅ ስለምሰማም ሬጌ ዘፈነ አልዘፈን ለእኔ ብዙ እሱ ላይ ሳይሆን ነው እንደዚህ ካዥዋል ተጠይቆ ለኔ ሪስፔክት ኖሮት ሰምቶኝ ወዶት መስራቱ ለኔ እሱ ነው ትልቁ ነገር ብዬ ነው ማስበው። መጠሪያው አንቺን ብየዋለው ነው። እንደምትሰማው እንዳየኸው ኢትዮጵያዊትን ሴት በጣም አዳምቆና አድልቆ የሚያወራ አይነት ግጥም ነው። ስለ ፍቅር የእኔ ኮንሰፕት እንግዲህ ፍቅር እንደምታውቀው። ብዙ አይነት ደፊኒሽን ሊኖረው ይችላል ከኢንዲቪጁዋል ጀምሮ እስከ ሶሳይቲ፣ ካልቸር፣ አገር፣ አስተዳደግ፣ ጓደኝነት፣ ኤክስፒሪየንስ ሁሉ የፍቅርን ደፊኒሽን ሊቀያየረው ይችላል። ከየቦታው አንደኛው ስናፕሻት እንግዲህ ብዬ ያሰብኳት ፕሮባብሊ በቪዲዮ ምንትን ያልኩት አንዳንዴ ሚት አድርገን የማናውቀውም ሰው አግኝተን የማናውቀውም ሰው፣ በሩቅ የምንተያየው ሰው ለጓደኛ ስንዞር ብለን ስናወራ እንዴት በፍቅር እንዳሳበዱን አድርገን የምናወራበት ጊዜ እችን ካፕቸር ለማድረግ ነው የሞከርነው። ግን እኔ የምፈልገው እንደማንም ማንም አርቲስት አምሹር ግጥም የጻፈውንም ጓደኛ ዮናስን ብጠይቀው፣ ይህን ግጥም ወስዶ ሰው በብዙ ቦታ በታት ነው እንደ ራሳቸው አድርገው እንዲተረግሙት እና እንዲያዩት ነው የምንፈልገው። ቤዚክሊ ፍቅር እንደዛ ስለሆነ ማለት ነው። ፍቅርም ሙዚቃም ወይም የጥበብ ስራም በሱ የሚያስኬድ ይመስለኛል። የጥበቡ ሕይወት አንዴ ከባለሙያው እጅ ከወጣ በኋላ የራሱን ሕይወት ይቀጥላል እንደሚባለው፣ ሌሎች የሚነጋገሩበት ከራሳቸው ሕይወት ጋር የሚያዛምዱት ስራ እንዲሆን ነው ፍቃዴ ነው ምትለን እንደዛ ነው። አንተ ስትለው ሞሪያ ማለት አንተ መጠበቡን መስማቱን ለአንተ ትቻለው እያልከኝ ነው። ግሮማ ማድርገ ቶማስ የሚያጓጓ ጨዋታ ጀመር አድርገን በሌላ ጊዜ ተመልሰን አቆምንበት የሚቀጥል ቀደም ብዬ እንደጠቆምኩት ስለ ሙዚቃም ስለ ህይወትም አንተ ትጫወትበትን በአንድህን ብቻ ሳይሆን የኢትዮጵያ ሙዚቃ ለማስተዋወቅ በተለያዩ ፕሮጀክቶች የተሳተፍክባቸውን ጨምረን በሰፊው እናወጋለን። መልሰን እስከምናገኘህ አንቺን ብዙዎች ጆሮ ትደርሳለች፣ ለአይን የሚበቃውን የምናያለን። አመሰግናለሁ፣ ጊዜ ርስጥልኝ። እሺ፣ አመሰግናለሁ ይህንን እድል ስለሰጠህኝ አሉላ። የሚቀጥለው ጊዜ እስክንገናኝ ድረስ እንጆይ። ታንኪዩ። Go, go, go, go, go, go, go, go, go.